ኢትዮጵያውያን ወጣቶች የማህበራዊ መገናኛ አውታሮች አጠቃቀም አሁን አሁን ላይ ትችቶች እየቀረቡበት ነው ብዙዎች ከበጎ አጠቃቀሙ ይልቅ ጎጂ ገጽታው እየጨመረ ነው በሚል ይሞግታሉ ይህን ቅሬታ ለመቀነስ ማህበራዊ ሚዲያዎችንም ለበጎ አላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ የሽልማት ስነ ስርአት የፊታችን ጥቅምት ሃያ አንድ ይደረጋል የዚህ ሽልማት አዘጋጅ የሆነው ጣና ሽልማት የተሰኘ ድርጅት መስራችና አስተባባሪ ደምስ አያሌውን ሀብታሙ ስዩም አመሻሹን አነጋግሮታል። ቆይታቸው ጣና ሽልማት ለመጀመር ምክንያት የሆኑ ጉዳዮችን ደምስ ከሚያስረዳበት ይጀምራል። እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው የኢትዮጵያ የማህበራዊ ሚዲያ አጠቃቀማችን ገና ጀማሪ እንደመሆናችን መጠን በተለይ የሌላው ዓለም ርቆን ያሄደበት ዘመን ላይ የማህበራዊ ሚዲያ አጠቃቀማችን ግን በአንድ በኩል መጥፎ ጎኑ የሚታይበት ስለነበረ በተለይ የስነ ምግባር ጉድለቶችን ባየን ጊዜ ከሞራል፣ ከሰብእና፣ ከታሪክ ያፈነገጡ ሁኔታዎችን፣ ምስሎችን፣ ጽሑፎችን ባየ ጊዜ ለምን ወደ መልካም ነገር የሚሰሩ ፖስት የሚያደርጉ፣ ፎቶግራፍ የሚለጥፉ፣ ተንቀሳቃሽ ምስል የሚለቁ እውቅና ብንሰጥ ወደ ወጥነት ወደ በጎ ነገር እንዲመለስ ብናደርግ፣ አንድ ፕላትፎርም ቀርጠን ጣና ሶሻል ሚዲያ ዋርድ የሚል የሽልማት ዝግጅት አዘጋጀን። ዋናው ዓላማችን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ወደ መልካም ጎን እንዲመጣ ከማሰብ ነው። ሽልማቱ የሚሰጥባቸው ዘርፎች የትኞቹ ናቸው? አሸናፊዎችስ በምን መልኩ ነው የሚለዩት? እንግዲህ ዘንድሮ ለአራተኛ ጊዜ የምናዘጋጀው ሲሆን ከዚህ በፊት የመጀመሪያው አስር ዘርፍ ቀጥሎ በአስራ ስድስት በሶስተኛ ደግሞ በሀያ አንድ ዘርፎች እውቅናና ሽልማት ሰጠናል። በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ፣ በጤና መረጃ ዘርፍ፣ በሳይንስና ቴክኖሎጂ ዘርፍ፣ በታሪክ ዘርፍ ጣና ሐይቅና አካባቢ ልማት ዘርፍ እንዲሁም ሌሎች ዘርፎች በርካታ ዘርፎች ያሉት የሽልማት ዝግጅት ነው የነበረው። በዚህ ዓመት ግን ዓለም ላይ የተከሰተው የኮቪድ አስራ ዘጠኝ ወይም ኮሮና በሽታ ምክንያት በማድረግ ትኩረት ለጤና ትኩረት ለጣና በሚል ዘርፎችን በመቀነስ በአምስት ዘርፎች እውቅና እንሰጣለን። በተለይ በጤናው መረጃ ዘርፍ ላይ አምስት ዘርፎች ሲሆኑ አንደኛው ደግሞ በጣና ሐይቅ ላይ በተከሰተው የመጤ አረም እንዲሁም ብዝሃነቱ ላይ ታሪኩ ላይ ማህበራዊ ሚዲያን በመጠቀም መልካም ጎን ለማህበረሰቡ መረጃን በፍጥነት በማስረግ እንዲሁም ተንሸራሻሪ ወይም ተራማጅ ሀሳቦችን የሚያቀርቡትን እውቅናና ሽልማት የሚሰጥ ነው። ጣና ሽልማትን የመሰሉ መዘጋጀታቸው በተለይ ለወጣቶች የሚኖሩ ፋይዳ ምንድን ነው ትላለ? እንግዲህ ወጣቶች እንደሚታወቀው የሀገር ተረካቢዎች ናቸው እና ሁሉም ወጣት በተለይ የኢትዮጵያዊነትን ባህል፣ ታሪክ፣ ትውፊት በጠበቀ መልኩ ማህበራዊ ሚዲያውን በመጠቀም ያለውን እውቀቱን ለሚቀጥለው ትውልድ ማሸጋገር አለበት ብለን እኛም እንደ ዓላማ እንደ ግብ የምንቆጠረው ጊዜ ላይ ነው የደረሰው እና በተለይ የኢትዮጵያ ወጣቶች ማህበራዊ ላይ አጠቃቀማቸውን ለበጎ ተግባር ለአይምሮ ማበልጸጊያ ለሰብአዊነት፣ ለኢትዮጵያዊነት የዜጎችን ማንነት በስነ ምግባርና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአእምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን። እንግዲህ ደምስ፣ በተለይ በአማራ ክልል ውስጥ በቀደመ የአማተር ኪነ ጥበብ እንቅስቃሴ ትታወቃለህ። ከጣና ሽልማት ባሻገር ደግሞ የቴዲ አፍሮ ማረስ ከጠዋፍን በመሰሉ የቪዲዮ ስራዎች ውስጥ በአስተባባሪነት ሰርተሃል። የተለያዩ ሽልማቶችን ያሸነፉ አጫጭር ፊልሞችንም እንደምታሰናዳ አውቃለሁ። ከአመታት ተሞክረው አንጻር ልዩ ተሰጥኦ ያላቸውን ወጣቶች ለማበረታታት በቂ መድረኮች ተዘጋጅተዋል ብለህ ታስባለህ? አመሰግናለሁ። እንግዲህ ገና ታዳጊ ሀገር ነው። በተለይ ላይ በደሀ ሀገራት ያለን ህዝቦች እንደመሆናችን መጠን የሚመለከታቸው አካላት በተለይ የመንግስት አካላት፣ የአፍሪካ ዩኒየን፣ ሌሎች እርዳታ ወይም የሚሰጡ አካላት በተለይ ወጣቶች ላይ መሰራት አለበት። ተሰጥኦ ያላቸው ወጣቶችን እንዲያድጉ፣ እንዲበለጽጉ ሀሳባቸውን በነፃነት አንሰራስረው ትውልድን በሚታደግ መልኩ መስራት የሚጠበቅባቸው ብዙ ሀሳብ ያላቸው ወጣቶች አሉ። ያን ሀሳብ የሚደግፍ የሚያበረታታ የመንግስት ተቋማት ሊኖር ይገባል የሚል ሀሳብ አለ። ለምሳሌ የፈጠራ ችሎት ያላቸው ሀሳብ የሚያመነጩ ወጣቶችን የሚደግፍ ተቋም መመስረት አለበት የሚል ሀሳብ አለን። ያን በሀሳብ ብቻ ሳይሆን፣ በገንዘብ በማቴሪያል እንዲሁም ሌሎች ሪሶርሶችን በመስጠት በምርምር እንዲሰሩ የሚያደርግ ተቋም መፈጠር አለበት የሚል ሀሳብ አለኝ። እንግዲህ ምናልባት ቅድም ወደኋላ ልመለስ እና የጣና ሶሻል ሚዲያ አዋርድ የዳኝነት ጥያቄ ጠይቀኝ ነበረ እና ይሄ ጥያቄ ምንድን ነው? መጀመሪያ እጩዎቹ ሲመረጡ ህዝብ ነው የሚመርጣቸው። ህዝቡ ጣና ሶሻል ሚዲያ አዋርድ ወይም በአማርኛ ጣና ሽልማት የሚል የፌስቡክ ገጽ አለን። በዛ ላይ በዚህ አመት ትኩረታችን ይሄ ስለሆነ ማንም ታደንቃላችሁ፣ ማንም ትወዳላችሁ፣ ማን እውቅና ቢሰጠው ትፈልጋላችሁ ብለን በኤሌክትሮኒክስ ሚዲያው ቅስቀሳ እናደርጋለን። በመጽሔቱ ቪዲዮ፣ እንዲሁም በሶሻል ሚዲያ ውስጥ በሁሉም አውታሮች እንቀሰቅሳለን። እጩዎቹን ይጠቁሙናል። ዳኞች አስር ዳኞች አሉ። በኢትዮጵያ ውስጥ የማይተዋወቁ ነገር ግን ትልቅ ፕሮፌሽን ውስጥ ያሉ ዩኒቨርሲቲ ምሁራን፣ የኮሚኒኬሽን ባለሙያዎች፣ ጋዜጠኝነትና የኪነጥበብ ባለሙያዎች፣ እንዲሁም ሌሎች በዳኝነት ስራ እየሰሩ ናቸው። እኒህ ዳኞች የተጠቆሙባቸውን እጩዎች ሊንክ በመግባት በአመት ውስጥ ምን መረጃ አጋርተዋል፣ በጎነቱ ምን ይመስላል፣ እንዲሁም ደግሞ ፎቶግራፉን ይጠቀማሉ፣ ግለ ታሪኩን ይጽፋሉ፣ የሚያስቀምጠው ጽሁፍ ወይም ፎቶግራፍ ምንጭ አለ ወይ እና ሌሎችም መስፈርቱን በማካተት ከስልሳ ፐርሰንት ይወስዳሉ። አርባ ፐርሰንት ደግሞ የኤስኤምኤስ የሰባ አንድ አርባ ሰባት ቴክስት ላይ በማድረግ ህዝቡ ይመርጣል ማለት ነው። ሁለቱ ተደምሮ ውጤት በመስጠት የዓመቱ በተለያየ ዘርፍ እውቅናና ሽልማት ይሰጣል ማለት ነው። የጣና ሽልማት የመጪ ዘመን ግብ ምንድን ነው? ልንደርስበት ይገባል ስለምትሉት ህልም እስቲ አመሰግናለሁ። እንግዲህ የጣና ማህበራዊ ሚዲያ ወደ ተቋም እንዲሸጋገር ህልም አለን። ማህበራዊ ሚዲያ አጠቃቀም በታዳጊዎች ትምህርት ቤት ላይም በትምህርት ስርዓት ውስጥ እንዲካተት ትምህርትና ስልጠና እንዲሰጥ ትልቅ ፍላጎት አለን። የኢትዮጵያ ባህል፣ ታሪክ፣ ትውፊት ለመጪው ትውልድ እና ለዓለም ለማስተዋወቅ ትልቅ ሚና እንዲኖረው ፍላጎት አለን። የወጣቶች የስራ እድል ፈጠራና ተያያዥ አለማ ለማስፈጸም የማሰለጫ ዘዴ አድርጎ ለመጠቀም የተለያዩ ቴክኖሎጂ የሚሰሩ ወጣቶችን የሚያሰባስቡ ተቋም እንዲሆን ትልቅ ግብ እና አላማ አለ። በጣም አመሰግናለሁ። ደምሳይ ያሌው ስለ ጣና ሽልማት ለአድማጮች ስላብራራህልን በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኛም እንግዲህ ሚዲያው ላይ በእናንተ ፕሮግራም ላይ ለማህበረሰቡ መረጃው እንዲደርስ ስለጋበዛችሁን በጣና ሽልማት ስም ከልብ እናመሰግናለሁ። From Washington. The boys.